የተወሰኑ የፖለቲካ ተቃዋሚ ፓርቲዎች በሀገር አመራር አኳያ ሲፈተሽ ከገዢው ፓርቲ ጋር ድርድር ከጀመሩ አያሌ ጊዜያትን አስቆጥረዋል። አሁን ባለበት ደረጃ ዐሥራ አንዱ የሀገር አቀፍ ተደራዳሪ የፖለቲካ ፓርቲዎች ስብስብ ሂደቱን ያጠናክርናል የሚል ግምት ባላቸው መሠረት የጀመሩት ተግባር ነው። የስብስቡ ዋና ተናጋሪ አቶ ትዕግስቱ አወል ይዘረዝሩታል። አዎ አንድ ያደረገን መጀመሪያ ገዢው ፓርቲ ለድርድር የመድረክ ለመፍጠር የመነጋገሪያ ጉዳይ ብሎ ሁሉንም ፓርቲዎች በተለይ ሀገር አቀፍ ፓርቲ የተመዘገቡትን ሰብስቦ ነበር። ለረጅም ጊዜ ያህል ስድስት ወር ሰባት ወር በሚፈጅ መንገድ ድርድሩ እንዴት አድርገን እንምራው የሚለውን ሀሳብ ላይ በርካታ ፓርቲዎች ተሳትፎ ነበር። ቀስ እያለ ቀስ እያለ መጨረሻ ላይ የድርድር መተዳደሪያ ደንቡን ወይም ኮዱን ያጸደቅ ነው፣ እና ወደ ድርድር የገባ ነው ግን መጨረሻ ላይ ወደ 16 ኢህአዴግን ጨምሮ 16 ፓርቲዎች ነን። ከዛ ውስጥ የመጀመሪያውን አጀንዳ 12 አጀንዳዎች አጸደቅን፣ የድርድር አጀንዳዎች ማለት ነው። ተደራዳሪዎች በየወቅቱ ስልታቸውን በመቀያየር ለዘላቂነቱ ምን ይፈይዳል፣ በውስጣቸውም ያለው ችግርስ ተቋጭቶ ነው ወይ ብያቸው አሁን የውስጠ ፓርቲ ትግሉ እንዳለ ነው። ይሄ በየፓርቲው ራሳቸውን ችለው ነው። አሁን እኛ 11 የተሰባሰበው ለድርድሩ ሲባል ነው። ይሄ ግልምድ ይሄ ግንኙነት ግን ለቀጣይ የፖለቲካ ስራው ስራችን አያግዘን ብለን አናምንም። በጋራ ለመስራት በጋራ ለመንቀሳቀስ ቀጣዩን የፖለቲካ ምህዳር በማስፋት ትግሉና በሚኖረው እድል ሁሉ የጋራ ተጠቃሚ ለማድረግ የሚያግዘን ይመስለኛል። በትክክልም ነው መደራጀቱ ጥቅም አለው። ውስጠ ፓርቲ ጉዳያችን ደግሞ እየፈተሽን ያለ ነው። የውስጠ ፓርቲ ሁኔታው መፈተሽ አለበት፣ ጥንካሬ መፈተሽ አለበት። ውስጥ ሳይጠናከር የደህደረረ የምጠናከርበት መንገድ የለም። ይህንንም እያደረግን ያለ ነው እና ጥሩ መንገድ ላይ ነው ያለ ነው። ድርድሩ በጥቅሉ ጊዜ የሚጠይቅ ነው። አሁን በሀገሪቱ አስቸኳይ ሁኔታዎች አሉ። ይህ ጉዳይ በተጓዳኝ የተወያያችሁበት አካሄድ አለ ወይ በማለት ላቀረብኩላቸው ጥያቄ አቶ ትግስቱ አወል የሚያስረዱት አሁን እየተባለ ያለው ነገር ይሄ ግጭቶች ሁሉ በሙሉ የፖለቲካ መፍትሄ የሚያስፈልጋቸው ናቸው። ከማንም በላይ ምክንያቱም የህዝብ ድምጾች ናቸው፣ የህዝብ ጥያቄዎች ናቸው። ህዝብ ደግሞ ጥያቄ ሲጠይቅ ሞብ ይኖረዋል፣ የህዝብ ሞብ ይኖረዋል። ያ ሞብ ደግሞ ራሽናል አይደለም በመሰረቱ በመካከሉ ችግሮች ሊፈጠሩ ይችላሉ። ይሄንን ባልሆነ መንገድ እንዳይሄድ ከወዲሁ እየተደራደርክ ፖለቲካዊ መፍትሄ ማስገኘት የህዝቡን ሰላም ሊዳብርበት የሚችልበትን ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ የማድረግ ሁኔታና የመስማት ብቻ አይደለም ሰምቶም የመተግበር ኃላፊነትን የሚሰማው ወይም ደግሞ አገዛዝ እንዲፈጠር የምናደርገው ትግል ነው። ይህ የጸረ ሽብር ህግ በእኛ እምነት ሁሉንም ምህዳሮች ለመዝጋት ምክንያት ሆነዋል ብለን የምናስበው በዚህ ህግ ነው ተጠያቂ የሚያደርገው ሁሉንም ሁሉንም የመናገር ነጻነትህን፣ የመደራጀት ነጻነትህን፣ ሌሎችም ተግባሮች። ስለዚህ በዚህ ድርድር ላይ ወሳኝ የሆነ የድርድር ሀሳቦች ነው የተዘጋጀንበት። የተደራጀንበት ሀሳብ ደግሞ ጠንካራ ነው ብለን በራሳችን ግምገማየ ነው። ስለሆነ የድርድር ወቅት ሲደርስ የበለጠ በዚህ ላይ ለመስራት፣ በትዕግስት በሰለጠነ መንገድ ሀሳብን ከሀሳብ ጋር በማፋጨት በሀሳብ የበላይነት በማመን የሰጥቶ መቀበል መርህን ተከትሎ የምንደራደር ነው ብለን ነው የተዘጋጀ ነው። ጌታቸው ተድላ ሀይል ጊዮርጊስ ለዶች ቬለ ራዲዮ der Adise aber